ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 8 2014 ዓ.ም ዝግጅታችን ጀመረ። አሜሪካ እስካሁን እያደረጉ ያሉት ኢንፋክት ያላደረጉት ነገርም ስላለ አነሳለሁ። እያደረጉ ያሉት ትግራይ ውስጥ የኢትዮጵያ መንግስት ህዝብ እንደ ህዝብ ረሃብን፣ በሽታን እንደ ጦር መሳሪያ ተጠቅሞ እየገደለ ስለሆነ ይህንን ያቁም ነው እያሉ ያሉት ይሄ በምንም መልኩ እጅ ማስገባት ወይም ደግሞ ጣልቃ ገብነት ብለን ብንወስደው የምንችል አይመስለኝ በኖሞር እንቅስቃሴ መሰረት አሜሪካ ኢትዮጵያን ታክብር፣ የኢትዮጵያን በዲሞክራሲ የተመረጠ መንግስት ታክብር፣ አጉል የሆነ ጣልቃ ገብነት ይቅር በሚል ነው ከሰላሳ ከተማ በላይ በአንድ ቀን ሰልፍ ተደርጎ እስካሁን ይህን ያህል ፕሬሸር የተደረገው። ኬንያን እየደወሉ ነበር የሚያናገሩት ለኢትዮጵያ ጉዳይ። አሁን ቀጥታ ኢትዮጵያ ጋር ኤንጌጅድ መሆን ማናገር ጀምሯል። ነገር ግን እጅ መጠምዘዙ የኢትዮጵያውያንን መፍት መንቀፍ መዝለፍ ከሆነ ጠቀሜታ የለውም። ሰሞነኛውን አነጋጋሪ ርዕሰ ጉዳዮች ጨምሮ በኢትዮጵያ ወቅታዊ ጉዳዮች ላይ ካተኮረ የሁለት ወገን እሰጥ አገባ ክርክር የተወሰደ ነው። ተከራካሪዎቹ አቶ ዮሐንስ አብርሃ ሰሞነኛውን አነጋጋሪ ርዕሰ ጉዳዮች ጨምሮ በኢትዮጵያ ወቅታዊ ጉዳዮች ላይ ካተኮረ የሁለት ወገን እሰጥ አገባ ክርክር የተወሰደ ነው። ተከራካሪዎቹ አቶ ዮሐንስ አብርሃ ከቶሮንቶ ካናዳ በዶክተር ደብረጽዮን የሚመራው የትግራይ ክልልን የሚያስተዳድረው ኃይል በውጭ ሀገር የሚንቀሳቀስ ኮሚቴ አባል እና የቀድሞ የኢትዮጵያ ዲፕሎማት ሆነው ያገለገሉ ናቸው። አቶ ነቢዩ አስፋው ከዴንቨር ከዩናይትድ ስቴትስ የኢትዮጵያ አሜሪካውያን የእድገት ምክር ቤት አጋር መስራችና የሃሽታግ ኖሞር ሙቭመንት አጋር መስራቾች አንዱ ናቸው። ጥበቅ ብሎ ለሚካሄደው የሰጣ ገባ ክርክር ሰፋ ባለው የምሽቱ የክርክር መስኮት ይመለሳሉ ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን፣ አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት አባል አገራት መሪዎች ጉባኤ በሁለት ሳምንት ውስጥ ኢትዮጵያ ውስጥ እንደሚካሄድ ዛሬ ባወጡት የትዊት መልእክት አስታወቁ። ጠቅላይ ሚኒስትሩ በመልእክታቸው አፍሪካዊ ወንድማማችነታችን ነታችን ከመቼውም ጊዜ በላይ ማጠናከር በሚያስፈልገን በዚህ ወሳኝ ወቅት የአፍሪካ ህብረት አባል አገራት መሪዎች ተስማምተው የህብረቱ ጉባኤ በአዲስ አበባ እንዲደረግ በመወሰናቸው በኢትዮጵያ ህዝብ ስም ምስጋናዬን አቀርባለሁ ብለዋል። ወንድማዊ አጋርነታችሁን በምንሻበት በዚህ ወቅት የኮሮናን መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የነበሩ አካላት ተግባራቸው ኢትዮጵያን አሳዝኖ ነበር ሲሉም ጠቅላይ ሚኒስትሩ የተሰማቸውን ስሜት ገልጸዋል። የጉባኤው በአዲስ አበባ መካሄድ ትርጉሙ ብዙ ነው ያሉት ጠቅላይ ሚኒስትር አብይ ሰላማችንና ደህንነታችንን የምናስመሰክርበት፣ ለአፍሪካ ጉዳዮች ያለን አቋም በድጋሚ የምናስመሰክርበት፣ የኢትዮጵያን መልካም ሁኔታ ለአፍሪካውያን ወገኖቻችን በተግባር የምናሳይበት፣ ከዚህም አልፎ ኢኮኖሚያዊ ጥቅም የምናገኝበት ጉባኤ ነው በማለት ከጉባኤው ስለሚገኘው ጥቅም ተናግረዋል። በሶማሊያ ዋና ከተማ መቋዲሾ ውስጥ ዛሬ እሁድ በተካሄደው የአጥፍቶ መጥፋት ፍንዳታ የመንግስት ቃል አቀባይና የቀድሞ ጋዜጠኛ የነበሩት መሐመድ ኢብራሂም ሞአሊሙ ጉዳት የደረሰባቸው መሆኑ ተገለጠ። የአይን ምስክሮች ለቪኦኤ እንደገለጹት የቀድሞ ቢቢሲ ሶማሌ ጋዜጠኛ የነበሩት ቃል አቀባዩ እጃቸውና እግራቸው ላይ ከደረሰው መጠነኛ ጉዳት በቀር በህይወት መትረፋቸው ተነግረዋል ቀደም ሲልም ሶስት ከሚደርሱት ተመሳሳይ የአልሸባብ ጥቃቶች መትረፋቸው የተነገረላቸው ሞዓሊሙ ዛሬ በወጣው የትዊት መልእክት እንደ አውሮፓ አቆጣጠር 2016 ላይ ከተደረገው ሌላ ከዚህኛውም በእድል ተርፌ ያለው ብለዋል ለዛሬው ፍንዳታ አልሸባብ ኃላፊነቱን የወሰደ መሆኑም ተመልክተዋል። የቀድሞ የማሊ ፕሬዝደንት ኢብራሂም አቡባከር ኬይታ አካ በዛሬው እለት በ76 ዓመታቸው ከዚህ ዓለም በሞት መለየታቸው ተነገረ። ሮይተርስ የእሳቸው የቀድሞ ፍትህ ሚኒስትር የነበሩትን ጠቅሶ እንደዘገበው እንደ ኤሮፓ አቆጣጠር ነሐሴ 18 2020 ከስልጣናቸው በመፈንቅለ መንግስት የተወገዱት የማሊው ፕሬዝደንት የሞቱት በዋናው ከተማ ባማኮ በሚገኘው መኖሪያ ቤታቸው ውስጥ ነው። ፕሬዝዳንቱ በምን ምክንያት እንደሞቱ እስካሁን አለመታወቁም በዘገባው ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ቴክሳስ ግዛት ዳላስ ውስጥ በሚገኝ አንድ የአይሁዳውያን ምክር ቤት ውስጥ ትናንት ቅዳሜ ታግተው የነበሩት ሰዎች በሙሉ መለቀቃቸውና አግቶ ይዞ የነበረው ሰው መገደሉ ተገለጸ። እገታውን የፈጸመው ሰው ወደ ቤቱ እምነቱ በመግባት በቀጥታ ይተላለፍ በነበረው የጸሎት ፕሮግራም ላይ በእስር የምትገኘውን ፓኪስታናዊት ኦፊያ ሰዲቅ እንድትለቀቅ ይጠይቅ እንደነበር ተገልጿል። ኦፊያ ሳዲቅ አፍጋኒስታን ውስጥ ዩናይትድ ስቴትስ ወታደሮችን ለመግደል ሞክራለች በሚል እንደ ኤሮፓ አቆጣጠር በ2010 86 ዓመት የተፈረደባት ፓኪስታናዊት የኒውሮ ሳይንቲስት እንደነበረች ተመልክቷል። የጸጥታ ኃይሎች ታጋቾችን ለማስለቀቅ በስፍራው ተገኝተው የነበሩ ሲሆን ከሙኩራቡ ውስጥ የተኩስ ድምፅና ፍንዳታ ተሰምቶ እንደነበረም ተገልጸዋል። የታጋቹ አሟሟት ያልተገለጸ ሲሆን ፕሬዚደንት ባይደን ባወጡት መግለጫ ሁኔታውን በቁጥጥር ስር ያዋለቱን የጸጥታ ኃይሎች አመስግነዋል። በሚቀጥሉት ሁለት ሳምንታት ውስጥ አሜሪካውያን ከመንግስት የሚላክላቸውን የኮሮና ቫይረስን በፍጥነት መመርመር የሚያስችለውን የራስ መመርመሪያ መሳሪያ በየቤታቸው ሊያገኙ የሚችሉት መሆኑ ተገለጠ። ነዋሪዎቹ መመርመሪያው የሚያስፈልጋቸው መሆኑን ለዚህ ተብሎ በተዘጋጀው ድረገጽ ላይ በመሄድ መጠየቅ የሚችሉ መሆኑን ተመልክቷል በሌላም በኩል የጆን ሀፕኪንስ የመረጃ ማዕከል ዛሬ እሁድ ባወጣው መግለጫ በመላው ዓለም ለኮሮና ቫይረስ የተጋለጡት ሰዎች ቁጥር 326 ነጥብ 2 ሚሊየን መድረሱን አስታውቋል በቫይረሱ የሞቱት ሰዎች ቁጥር 5 ነጥብ 5 ሚሊየን ሆኖ መመዝገቡንም አመልክቷል። እንደ ማዕከሉ መረጃ እስካሁን ከ9 ቢሊዮን በላይ የክትባት መድኃኒቶች በመላው ዓለም መሰራጨቱም ተመልክተዋል። ባለፈው ሐምሌ በተገደሉት የቀድሞው የሄይቲ ፕሬዚደንት ጆቬኔል ሞይዜ ግድያ የተጠረጠሩት የቀድሞ የሄይቲ ምክር ቤት አባል ሴኔተር ጂን ጀሎፍ ጆሴፍ ጃማይካ ውስጥ መያዛቸው ተነገረ። የጃማይካ ባለስልጣናት ትናንት ቅዳሜ በሰጡት መግለጫ ጆሴፍ ከሌሎች የቤተሰብ አባላት ጋር የተያዙት ባለፈው አርብ ምሽት ከኢሚግሬሽን ጋር በተገናኘ ጉዳይ መሆኑን አስታውቀዋል። የጃማይካ መርማሪዎች ወዲያውኑ ለሄይቲ ባለስልጣናት ሪፖርት በማድረጋቸው ግለሰቡ በፕሬዝደንቱ ግድያ ተፈላጊ ሰው መሆናቸው የተነገራቸው መሆኑን አስረድተዋል። ግለሰቡ አሁንም ጃማይካ ውስጥ በእስር የሚገኙ ቢሆንም በዓለም አቀፍ ስምምነት መሰረት የጥምረት ምርመራው እየተካሄደ መሆኑን ባለስልጣናቱ አስታውቀዋል። የቀድሞ የሄቲ ፕሬዝደንት የተገደሉት የፕሬዝደንቱን መኖሪያ ቤት ሰብረው በገቡ ሀያ የሚደርሱ የኮማንዶ አባላት መሆኑም ተመልክተዋል። የኮሎምቢያና አንዳንድ የሄቲ ተወላጅነት ያላቸው አሜሪካውያንን ጨምሮ አርባ ተጠርጣሪዎች የተያዙ ቢሆንም ስለ ግድያው እስካሁን የተጨበጠ ነገር አለመገኘቱ ተገልጿል። በዚህ ወር መጀመሪያ ዩናይትድ ስቴትስ ከግድያው ጋር በተያያዘ ጡረተኛ በሆነ አንድ የካምቦዲያ ወታደር ላይ ክስ መስርታለች። የዩናይትድ ስቴትስ ምክር ቤትም ባለፈው አሙስ ባወጣው ትእዛዝ ስለ ግድያ ሁኔታ የሚታወቀውን ነገር ሁሉ በ180 ቀናት ውስጥ ተጠንቶ እንዲቀርብለት ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መመሪያ መስጠቱም ተመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 8 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አገሩ ብዙ ኢትዮጵያውያን አሉበት፣ ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው። ትምህርት ቤት ስለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። አቶ አምላኩ ልክስ እሸቴ ይባላሉ። ተርጓሚ ናቸው። ማህበራዊ አገልግሎትን በመጠቀም ቋንቋን ስለሚያስተምሩበት መንገድ አካፍለውናል። ቆየት ብለው በሙሉ ዝግጅት ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችንን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። እሰጥ አገባ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ የሁለት ወገን ክርክር ሰሞንኛውን አነጋጋሪና አወዛጋቢ ጉዳዮች ይፈትሻል። የጊዜውን አበይት ጥያቄዎች ያነሳል። አገሪቱ ያለችበትን ሁኔታና ቀጣዩን አቅጣጫ በሚመለከቱ ጉዳዮች ላይም ጠበቅ ያለ ነገር በፍሬ ነገሮች ላይ ያተኮረ ክርክር ይጋብዛል። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። የክርክሩን አቀራረብ የሚጠቁመውን ማሳሰቢያውን በማስቀደም እንግዶቹ ራሳቸውን ወደሚያስተዋውቁበት ይወስደናል። መልካም ቆይታ። እንግዶቼ እንኳን ደህና መጣችሁ። እንደምትከራከሩበት ርዕሰ ጉዳይ ክብደት ከነልዩነቶቻችሁ፣ አሁንም ድረስ ለበረታ መከራና ችግር ስለተጋለጠው ሕዝብ እንዲሁም ደህንነቷ አደጋ ላይ የወደቀች አገር ዕጣ ለመመርመር በሚጥር አቀራረብ ነገሮችን በቅጡ ለመመዘን መጪውንም የተሻለ ለማድረግ ያግዙ ይሆኗል በምትሏቸው ሀሳቦች ላይ ትኩረት ታደርጉ ዘንድ አሳስባለሁ። የሀሳብ ልዩነቶቻችሁንም በመከባበር የፕሮግራሙን ጠባይ በሚመጥን አቀራረብ እንድትለዋወጡ ጋብዛለሁ። ፍሬያማ ክርክር እንደሚሆኑ ተስፋ አድርጋለሁ። ትውውቁን እናስቀድም። ራሳችሁን በገዛ እንደበታችሁ በአጭሩ ለአድማጮች እንድታስተዋውቁ ልጋብዝ፣ ያላችሁበትን ቦታ በወቅቱ ጉዳይ የምታደርጓቸውንም እንቅስቃሴዎች ጨምሮ አቶ ዮሐንስ ከርሶ ልጀምር። አመሰግናለሁ። አሉላ ጤና ስትልኝ። አቶ ነቢዩ ዮሐንስ አብርሃ ባላለው። የቀድሞ የኢትዮጵያ ዲፕሎማት አሁን በካናዳ እገኛለው። የትግራይ መንግስት ወክሎ በውጭ የሚንቀሳቀስ ተወካይ ኮሚቴ አለ። የዛ ኮሚቴ አባል ሆኜ የኮሚኒቲ ስራዎች አድቮኬሲ እና ዲፕሎማሲ ስራዎች ላይ እንቀሳቀሳል። አመሰግናለሁ። አቶ ነቢዩ ጤና ስትልኝ። አመሰግናለሁ አቶ አሉላ ወንድሜ። አቶ ዮሐንስ ነቢዩ አስፋ ባላለው የኢትዮጵያ አሜሪካ የእድገት ምክር ቤት አጋር መስራች፣ እንደዚሁም የሀሽታግ ኖሞር እንቅስቃሴ አጋር መስራች ነኝ። ምኖረው በደንቨር ኮሎራዶ ነው። በተለያዩ ኮሚቴዎች እንደ ኤኢፓክ የመሰሉት ውስጥ በመስራት ለኢትዮጵያ ሕዝብ ፍትህ ከሚሟገጡት ወገኖች ውስጥ አንዱ ነኝ። አመሰግናለሁ። በድጋሚ እንግዶች ኢትዮጵያ ያልተቋጨው ግጭት፣ አገሪቱ አሁን ያለችበት ሁኔታ፣ የተያዙ መንገዶች፣ ጥያቄዎችና ድህረ ጦርነት ኢትዮጵያ ክርክራችሁ የሚያተኩርባቸውን ጭብጦች ለመፈተሽ የምንሞክርባቸው ምዕራፎች ናቸው። ለመንደርደሪያም በይፋ የሚታወቁትን መሠረታዊ ሁኔታዎች ላስቀድምና ለየግል ግምገማችሁ እድል ልስጥ። አንድ፣ በጦርነቱ የህወሓት ኃይሎች ባለፉት አምስትና ስድስት ወራት ይዘዋቸው ከነበሯቸው በተለይም በቅርብ ወራት ዘልቀውባቸው ከነበሯቸው የአማራና የአፋር ክልሎች ሙሉ በሙሉ ወጥተዋል። የኢትዮጵያ ሀይሎች በአንድ በኩል ፈጽመዋል ባሏቸው በሌላ በኩል ደግሞ ማድረግ ሲገባቸው አላደረጉም ባሏቸው ጉዳዮች በመተቸት በኢትዮጵያ መንግስት ላይ ከፍተኛ ዲፕሎማሲያዊ ና የምጣኔ ሀብት ጫና ስታደርግ ቆየችው ዩናይት ስቴትስ ና ኢትዮጵያ መሪዎች ፕሬዚዳንት ጆ ባይደን ና ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ተነጋግረዋል በስልክ የኢትዮጵያ መንግስት በቅርቡ ስድስት የህወሀት የቀድሞ ከፍተኛ ባለስልጣናትን ጨምሮ እስር ላይ የነበሩ በርካታ የተለያዩ ድርጅቶች የፖለቲካ መሪዎችን ከእስር መልቀቁን አድንቀው የእርዳታ አቅርቦት ለተረጂዎች የሚደርስበትን መንገድ እንዲረጋገጥ የጠየቁበት እንዲሁም በጦርነቱ የኤርትራን ሚና በጎ አይደለም ያሉበትን ጨምሮ የተለያዩ ሀሳቦችን ማንሳታቸው ተገልጧል። የንግግራቸውም አላማ አዎንታዊ ያሉትን የጠቅላይ ሚኒስትሩን አንዳንድ እርምጃዎች ለማጠናከር ነው ሲሉ አንድ የዋይት ሀውስ ከፍተኛ ባለስልጣን የሁለቱም መሪዎች የስልክ ንግግር ተከትሎ ለጋዜጠኞች በሰጡት ማብራሪያ ላይ ተናግረዋል። በአንጻሩ የተለያዩ ወገኖችን ያነጋገረ እያወዛገበም ያለው እስር ላይ የነበሩት ግለሰቦች የተለቀቁበት ሁኔታ አለ። ከጠፋው የሰው ህይወት በተጨማሪ መጠነ ሰፊ ውድመት የደረሰበት ጦርነት ነው የምንነጋገረው። እነኚህን ሁሉ ይዞ ኢትዮጵያ እንደ ሀገር ያለችበትን የጦርነቱ አካሄድ እና ህዝቦቿ የሚገኙበትን አጠቃላይን የኢትዮጵያ የዛሬ ይዞታ እንዴት ነው የሚገመግሙት አቶ ዮሐንስ? እርስዎን ላስቀድም። በድጋሚ አመሰግናለሁ አሉላ። ሰፊ ርዕስ ነው የተነሳው። አንደኛ ኢትዮጵያ አሁን ወዳለው ሁኔታ እንድትደርስ ያደረሳት ምንድን ነው የሚለው እንዲበረታ ያደረገውስ ምንድን ነው መጀመር አለ። ከዛ በኋላ ደግሞ እንዲፋፋም ያደረገው አለ። ምናልባት መቋጫዊ ኖሮ ይሆናል ወይ የሚሉ ነገሮች ጠቅለል አድርገን ስናይ ኢትዮጵያ ውስጥ በእኔ እይታ እስካሁን ያለው አለመናበብ፣ አለመስማማት በሁለት ጎራዎች መካከል የተያዘ ነው። አንደኛው ጎራ ማንነትን የማያከብር አንድ ብቻ አንድ እውነን አንድ አይነትነትን ብቻ ይዞ የሚሄድ ሀሳብ አለ። በሌላ በኩል ደግሞ ብዙ ማንነት አለ። የብዙ ማንነት ሀገር እንደመሆኗ ኢትዮጵያ እነዚህን ማንነቶች ይዛ መሄድ አለባት የሚል በእነዚህ ሁለት አስተሳሰቦች የምትሳብ አገር፣ የምትናጥ ሀገር ነች ኢትዮጵያ። ባለፉት ሰላሳ ዓመታት በኔምነት የሁሉም ማንነቶች ሕልውና አክብራ ለመሄድ ሙከራ አድርጋለች። ተመልሶ አሁን ግን ያንን አካሄድ ያልተመቸው ኃይል ወደ ነበረው ወደ አንድ አይነትነት ለመውሰድ ሀገሪቱን ስለሞከረ የመጣ ችግር ነው። በሌሎች አካባቢዎች ተሳኩ፣ ከትግራይ እንቅፋት ስለገጠመው እንቅፋቱ የትግራይ ደግሞ አንገዛም የሚል እንቅፋት ስለገጠመ ወደዚህ ጦርነት ተገባ። ጦርነቱ እንደተባለው በጣም ደም አፋሳሽ ነበረ። በጣም ብዙ ጉዳት ያደረሰ ለትግራይ ብቻ ሳይሆን ለተቀረው ኢትዮጵያም በርከት ያለ ጉዳት ያደረሰ ጦርነት ነበረ። አሁን ኢትዮጵያ ውስጥ ከማንኛውም ጊዜ በላይ ጦርነት የሚሰበክበት ከጫፍ እስከ ጫፍ አንድነትን ሳይሆን መለያየትን የሚሰበክበት ከጠቅላይ ሚኒስትሩ ጀምሮ ከአማካሪዎቻቸው ጀምሮ ከክልል ፕሬዚዳንቶች ጀምሮ ጦርነት የሚሰበክበት በሕዝቦች መካከል የነበረው ግንኙነት እጅጉን የሻከረበት ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም የሚለው ክርክር ሰማይ የደረሰበት የኢትዮጵያ ኢኮኖሚ መሬት የወደቀበት ሁኔታ ከሁሉም በላይ ደግሞ ግን የኢትዮጵያ ሉዓላዊነት ከማንኛውም ጊዜ በላይ የተደፈረበት ኢትዮጵያ አሁን በእኔ እይታ በኢትዮጵያውያን እጅ አለች ብዬ ለመውሰድ አልችልም። ቀድም የኤርትራ ኃይል አለ ኢትዮጵያ ውስጥ ከዛ በኋላም ተጨማሪ የውጭ ኃይላት የሚጫወቱበት ገበያ ሆነዋል ኢትዮጵያ። የሚልነታል አቶ ነቢዩ፣ ወደ እርሶ ልለፍ ተጨማሪ ጥያቄ ሳላክል ኢትዮጵያ በአሁኑ ወቅት የምትገኝበትን ሁኔታ እርሶስ እንዴት ይገመግሙታል? እሺ፣ እንደው ቀልጠፍ ባለ ሁኔታ ለመመለስ ከሀያ ሰባት ዓመት አስከፊ የጨለማ ጊዜ በኋላ የኢትዮጵያ ሕዝብ በቃኝ ብሎ የህወሀትን አገዛዝ ካስወገደ በኋላ ለሁለት ዓመት ያህል የዲፕሎማሲ የመነጋገር የህብረትና ነገሮችን በዲሞክራሲያዊ መንገድ የመፍታት እድል ነበር። ያን ሁሉ እምቢ ብሎ ልዩነቶችን በጦርነት ለመፍታት ህወሀት ጦርነት ካወጀ ጊዜ ጀምሮ ለስድስት ለሰባት ወር ያህል በፊትም በምዕራባውያን ሚዲያ በምዕራባውያን መንግስት በተለይ በዩናይትድ ስቴትስ በመገዛት ብዙ ዳሜጅ ሲደረግ ቆይቶ አሁን በጁን በተደረገው የተኩስ አቁም፣ ከዛ በኋላ ነገሮች ተገለባብጠው ህወሀት ጦርነቱን አባብሶ የአማራና የአፋር ክልሎችን በመውረር ወደ አዲስ አበባ ለማድረግ በሞከረው ድርጊት በጣም አስከፊ የሆኑ የህዝብ ጭፍጨፋ እልቂቶችን አሁን ገና እየቆጠርን ያለንበት ጊዜ ነው። ነገር ግን አሁን ያለንበት ጊዜ ህወሀት ራሱን ለዓለም ያጋለጠበት ጊዜ ነው። ተጠቂዎች እንደ አጥቂ ታይተው የቆዩበት ጊዜ አብቅቶ ህወሀት አጥቂ መሆኑ አሁን ህወሀት የፖለቲካ ቁማር የሚጫወትበትን የትግራይን ህዝብ ማስተያዣ እንዳደረገው በአማራና በአፋር ህዝብ ላይ ደግሞ የሰራው አስከፊ ነገር ለዓለም የተጋለጠበት ጊዜ ላይን ያለ ነው። እና አሁን ለሰላም በሮች ክፍት የሆኑበት ጊዜ ነው። ነገር ግን እነዚህ ሰላሞች የሚመጡት ህወሀት ከህዝብ የበለጠ ራሱን ማየቱን አቁሞ የህወሀት መሪዎች ለሰላም ክፍት ቢሆኑ እና ለሰላም ራሳቸውን ማስወገድ ቢችሉ ወደ ሰላም የምንሄድበት በር የተከፈተበት ቦታ ላይ ነው ያለ ነው ብዬ ነው የማየው። መልካም። በሁለታችሁም በኩል በቀጥታ ጦርነቱን የሚመለከት ወይም አሁን ያለበትን ሁኔታ አላነሳችሁም፣ ወደኋላ ላይ እንመለስበታለን። ወደ ሰሞንኛው አነጋጋሪ ጉዳይ ልመልሳችሁ። ቀደም ብዬ በመግቢያው እንደጠቀስኩት ከቅርብ ቀናት ክንውኖች አንዱ የኢትዮጵያ መንግስት በቅርቡ በወሰደው ውሳኔ ስድስቱን የህወሀት የቀድሞ ከፍተኛ ባለስልጣናት መፍታቱን ተከትሎ የተቀሰቀሰ ውዝግብና የተቃውሞ ድምፅም የአደባባይ ሁኔታ ነው። ከአንጋፋዎቹ የህወሀት መስራቾችና የቀድሞ ድርጅቱ መሪዎች በይበልጥ የሚታወቁት አቶ ስብሃት ነጋ እና እንዲሁም እህታቸው ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ ወይዘሮ ሙሉ ገብረ እግዚአብሔር እና አቶ ኪሮስ ሀጎስ ይገኙበታል አቶ ዮሐንስ ይሄ እርምጃ ለእርሶ ምንድን ነው አንድምታው ድርጅታቸውስ እንዴት ተቀበለው በጣም ጥሩ ጊዜ እንቆጥብ ባልከው አቶ ነቢይ ባነሱት ላይ ያልሄድም ምናልባት ጊዜ ካገኙ በኋላ አንድ ሁለቱን አነሳለሁ አሁን ላነሳው ጥያቄ በቀጥታ ግን ሲጀምር የህወሀት ባለስልጣናት ሆኑ የህወሀት አባላት ወይም ደግሞ ሌላው የትግራይ ተወላጅ አዲስ አበባ ያለውም ከአዲስ አበባ ውጪ ለእስር የተዳረገው በግልጽ በማንነቱ ትግራዋይ በመሆኑ ብቻ ካልሆነ በስተቀር ወንጀል ሰርቷል ተብሎ አይደለም። አብዛኛው ወንጀል የሚሰራ ሰው የለም አይደለም እያልኩ ያለሁት አብዛኛው የታሰረው ሰው ግን በማንነቱ ትግራዋይ በመሆኑ ብቻ ነው። ከመቶ ሺህ በላይ ሰው ነው የታሰረው የመከላከያ የነበሩትን አስራ ሰባት ሺህ ተጋሩ ጨምረህ ማለት ነው። እነዚህ በሙሉ የታሰሩት እና አቦይ ስብሃትም በማንኛውም የፖለቲካ አመራር ውስጥ አልነበሩም፣ የመንግስት አመራር ውስጥ አልነበሩም። ከተወገዱ ከአመራር በጣም ቆይቶ ነበረ ግን ታሰሩ። ትግራዋይ በመሆናቸው ትግራይ ውስጥ በመገኘታቸው ማለት ነው። ስድስት ሰው የተፈታው የታሰረው ግን ጠቅሻለሁ፣ ከመቶ ሺህ በላይ ሰው ነው ኢትዮጵያ ውስጥ በተለያየ ቦታ ሲፈቱ አሉላ የተቀመጡ አሉ ከጠቅላይ አቃቤ ህግ የወጣው ጽሁፍ እንደሚያሳየው በነ ጀዋር መዝገብ የነበሩት በነ እስክንድር መዝገብ የነበሩት ለሰላም ሲባል ሙሉ በሙሉ ተፈተዋል ይላል እና አቦ ስብሀት ስድስቱ ሰዎች የተፈቱት በእድሜና በጤና ምክንያት ነው ነው የሚለው ይሄ በግልጽ አንዱ የሚያሳየን ነገር ምንድን ነው ከትግራይ ጋር ሰላም ለማድረግ ምንም አይነት ዝግጁነት እንደሌለ ነው ከመንግስቱ ጀምሮ እስከታችኛው አካላት ማለት ነው ሁለተኛው ከዚህ ጋር በተያያዘ አሁን ስድስት ሰዎች ተፈቱ እያልን ነው። ከመቶ ሺህ በላይ ሰው ታስረዋል እያልን ነው። ትግራይ እንደ ትግራይ፣ ግን እንደ ህዝብ የትግራይ ህዝብ፣ እንደ ክልል የትግራይ ክልል በሙሉ እስር ላይ ነው ያለው። ካለፈው ከሰኔ ወር ጀምሮ እስካሁን ድረስ ሙሉ በሙሉ ተዘግቷል። ሲዝ ላይ ነው በእንግሊዝኛ ትግራይ ያለበት ሁኔታ። አሁን እንደዚህ የተደረገው እስር ቤት መሆኑን ነው የምናውቀው። ትግራይ በሙሉ በእስር ቤት እንዳለ ነው የምናውቀውና አሁን የተደረገው ለይምሰል ተደርጓል። ለኢንሰል የተደረገው ለምንድን ነው ሰዎች እየፈታሁ ነው የፖለቲካ እስረኞችን እየፈታሁ ነው የሚለው ምናልባትም በአንዳንድ የዋህ የትግራይ ተወላጅ ትንሽ ይሆናል ወይ የሚል አስተሳሰብም ለማስረት ተደርጎ የተደረገ ሊሆን ይችላል ከሰላም አንጻር ካየ ነው ግን አሁን የተደረገው ነገር ሲጀምር በርካታ ያልተፈታ ሰው አለ ሁለተኛ ትግራይ እንደ ትግራይ በሙሉ ታስሮ ነው ያለው አሁንም ምንም አይነት እህል እንዳይደርስበት መድኃኒት እንዳይደርስበት ተደርጎ ስለዚህ ለኢንተል የተደረገ ነው። በተለይ ወደ ትግራይ ስንመጣ ያሁኑ የመርሰት ስራ ማለት ነው። ወደ አቶ ነቢዩ ከማለፌ በፊት በአጭሩ በቀጥታ የሚመልሱት ጥያቄ አቶ ዮሐንስ በመቶ ሺዎች ያሉት በታሰሩበት የስድስቱ መፈታት ከይስሙላ አያልፍም ብለዋል። በራሱ ግን እነኚህ ስድስት ሰዎች ቅድም እንዳሉት የእድሜና የጤና ሁኔታም ከግምት ገብተው ከሆነ መፈታታቸው አዎንታዊ ገጽታ አለው ለእርሶ አሁን እንዳይምስሉ ነው ማለት እኔ ደስ ይለኛል። ሰዎቹ መጀመሪያውን መታሰር ስላልነበረባቸው ሲፈቱ ደስ ይለኛል እንደ ሰው ከፖለቲካ ጋር ከሰላም ጋር አያይዘህ ካየኸው ግን የእነሱ መፈታት አንድም እርምጃ ወደፊት አያስኬድም። ምክንያቱ ሲፈቱም ለይሁንታ ተብሎ እንኳን ለሰላም ብለን ነው የሰጠናቸው የሚል የጠቅላይ አቃቤ ሕግ ጽሁፍ መሰር ነበረበት። በህመም ምክንያት ነው የሰጠናቸው አለ። በህመም ምክንያት የሚሰቃይ ደግሞ ግን በጣም ብዙ ሰው አለ። በአዲስ አበባም በሌላም በትግራይም እንዳለ ህዝቡ ማለት ነው። መልካም አቶ ነብዩ በቀጥታ ወደ እርሶ ነው የምመጣው በአጋርነት የመሰረታችሁት ቀደም ብለው የጠቀሱት ኖሞር በበኩሉ ይህን አስመልክቶ ከትላንት በስቴ ሐሙስና ትላንት አርብ መልሶ ባወጣው መግለጫ የሰፈሩ አንዳንድ ሀሳቦችን ልጥቀስና ይህንኑ መሰረት ያደረጉ ጥያቄዎችን ላስከትል። አንደኛ የኢትዮጵያ መንግስት የወሰደውን እርምጃ በከፍተኛ ቅሬታና በቅርበት መከታተላችሁን በማረጋገጥ ተቃውሟችሁን በመግለጽ ነው የምትጀምሩት። ለዚህም ምክንያት ያላችኋቸውን ትዘረዝራላችሁ። የጦርነቱ አውጠንጣኝና ዋናው ጠንሳሽ ናቸው ያላችኋቸውን የስልጣን ቅርበት ወይም ተጽዕኖ በመጠቀም እጅግ ከባድ ሙስና የፈጸሙ ዘግን ወይም የብሔርን ማንነት መሠረት ያደረገ መንግስታዊ ሥርዓት የቀረጹና በሕዝቦች መካከል መከፋፈልና ጥርጣሬ እንዲፈጠር ያደረጉ በዚህ ሁሉ ውስጥ ዋናው ተዋናይ ነበሩ ያላችኋቸውን ቀደም ብዬ ያነሷቸውን አንጋፋውን የህወሓት የቀድሞ መሪ ስብሃት ነጋን ከስር መለቀቅ አስመልክቶ ባሰማችሁት ተቃውሞ በሰላም ይሁን በይቅርታ ወይም በምህረት ስም ህዝብ ፍትህ እንዳያገኝ ያደረገ እርምጃ ነው ስትሉ ነው አጥብቃችሁ የተቃወማችሁት። በመግለጫችሁ በእንግሊዝኛ ከሰፈረው ሐሳባችሁ ዋና ዋና የሚባሉትን ነው የተቃቀዝኩት። ቀደም ብሎ አቶ ዮሐንስም እንዳልተቀበሉት ተከታትለዋል። እናንተም በዚህ መልኩ በጠንካራ ተቃውሞ ነው የተቀበላችሁትና ቀደም ብዬ ካነሷቸው ሐሳቦች ተጨማሪ የሚነግሩን ካለ ምንድን ነው ለእናንተ መሰረታችሁ ምንስ ነበር መሆን የነበረበት ትክክል ነው የእኛ አቋም በአጠቃላይም የመላው የህዝቡ አቋም የምንፈልገው ሰላምንና ፍትህን ነው ሰላምን ለማግኘት ደግሞ ፍትህን መተው የለብንም ፍትህን ለማግኘት ደግሞ ሰላምን መተው የለብንም ሰላምና ፍትህ አብረው የሚሄዱ ናቸው እነዚህ ከእስር የተፈቱ ሰዎች የፖለቲካ እስረኞች አይደሉም በሚሊዮን የሚቆጠሩ ህዝቦች በስቃይ እየዳረጉ በተለይ በሰሜን ኢትዮጵያ እንደዚሁም አጠቃላይ ኢትዮጵያ የምትባለውን አገር እኛ ስልጣን ካልያዘን እናፍርሳታለን ብለው ከውጭ ወራሪ የበለጠ ወንጀልን የፈጸሙ ሰዎች እንደዚሁ በቀላሉ ፍትህ እድል ሳይሰጥ መፍታት በተለይ ደግሞ በዚህ ጊዜ አሁን በሰሜን ኢትዮጵያ ነፃ የወጡትን ስናይ በአማራ ክልል፣ በአፋር ክልል አንድ ሆስፒታል የተረፈ የለም። ሆነ ብለው ሆስፒታል፣ ፋርማሲ፣ ትምህርት ቤት እየደመሰሱ ህፃናቶችን እንደ ሂዩማን ሽልድ እየተጠቀሙ በዓለም የሚዘገንን የሚዘገንን ድርጊት አድርገው ይሄን ቁስል ገና እያከምን እያለ በዛ መካከል እነዚህ ሰዎች ያለፍትህ ከስር ሲፈቱ በጣም በጣም ጉዳት ነው የሚያመጣው። እና ፍትህ ትከበር፣ ለሰላም ስንሰራ ፍትህን አሳልፈን መስጠት የለብንም ነው። በተለይ በዓለም ደረጃ የሚያስከስሱ ዋር ክራይም የጦር ወንጀሎችን የፈጸሙ ሰዎች እነዚህ ጦርነት ምክንያት የሆኑ ሰዎች አሁን ኢትዮጵያ ላለችበት ትልቅ አደጋ ላደረሱ ሰዎች ይህንን መስጠቱ ምናልባት የምዕራብ ዓለሙ በተለይ ዩናይትድ ስቴትስ የህወሀትን በቀኝ አዙር ስለሚደግፉ ከእሱ ጋር የተነካካ የተገናኘ ነገር ከሆነ ደግሞ የበለጠ ትልቅ ስህተት እንደሆነ ነው ለመናገር የፈለግ ነው። ምክንያቱም የኢትዮጵያ አሁን ድል ላይ ነው ያለችው። ኢትዮጵያ ህዝቡ አንድ ላይ ነው። እንኳን ኢትዮጵያ፣ አፍሪካ በሙሉ አንድ ላይ ሆኖ በፓን አፍሪካ ህዝብ ከኢትዮጵያ የቆመበት ጊዜ ነው። በዚህ ሰዓት ላይ ፍትህን አሳልፈን መስጠት የለብንም። ሰላምን፣ ፍትህም በአንድነት ላይ ይመጣሉ ብለን እናምናለን። መልካም ምን መደረግ አለበት የሚለውን ለጊዜ ወደኋላ ላቆየው። ሌላውን ሰሞንኛ ክንውን የጦርነቱን አካሄድ በመገምገምም አቶ ነቢዩ ጀመር አድርገውታል። የኢትዮጵያ መንግስት ከባይደን አስተዳደር ጋር የያዘውን ንግግር በጥንቃቄ መከታተላችሁን ቀደም ብዬ ባነሳሁት ጋዜጣዊ መግለጫችሁ ላይ ጠቅሳችሁ፣ ቀደም ሲል በኢትዮጵያ ላይ ብርቱ ጫና እያደረገች ነው በሚል የምትወነጅሏት ዩናይትድ ስቴትስ አሁን እንደ ቀድሞ ያን አይነት ጫና መግፋት ከምትችልበት ቦታ አይደለችም። በመሆኑም ኢትዮጵያ ተገቢ ያልሆነ ላላችሁት እና ጥቅሟንም የሚያሳጣ ፍትህ፣ የሚነፈግበት ስምምነት ማድረግ የለባትም ስትሉ አጥብቃችሁ ትሞግታላችሁ። አንዳንዶች እንደሚሉት ምንም እንኳን ባይስማሙበት የተሻለ ሁኔታ ለመፍጠር እንደ አንድ መልካም ጅምር ለምን አይታይም ይላሉ። ያን ተቃርኖ እንዲመልሱልኝ ነው አቶ ነቢዩ ይሄ የአሜሪካ ፕሬዚዳንት ኢትዮጵያን ጠቅላይ ሚኒስትር ደውሎ ማናገራቸው ጥሩ ጅማሬ ነው። ይሄም በኖሞር እንቅስቃሴ መሰረት አሜሪካ ኢትዮጵያን ታክብር፣ የኢትዮጵያን በዲሞክራሲ የተመረጠ መንግስት ታክብር፣ አጉል የሆነ ጣልቃ ገብነት ይቅር በሚል ነው ከሰላሳ ከተማ በላይ በአንድ ቀን ሰልፍ ተደርጎ እስካሁን ይህን ያህል ፕሬሽር የተደረገው ነገር ግን ኬንያን እየደወሉ ነበር የሚያናገሩ ስለ ኢትዮጵያ ጉዳይ። አሁን ቀጥታ ኢትዮጵያ ጋር ኤንጌጅድ መሆን ማናገር ጀምሯል። ይህ ማለት ደግሞ እጅ መጠምዘዙ የኢትዮጵያውያንን መንቀፍ መዝለፍ ከሆነ ጠቀሜታ የለውም። በዚህም አኳያ የኢትዮጵያ መንግስት እንደዚህ አይነቶቹን የኢምፔሪያሊስት አስተሳሰቦች የሚያዝናና ከሆነ ህዝብን ይበድላል። አሁን ለምሳሌ የበፊቱ የአፍሪካ ቀንድ ፓምቮይ ፈልትመን ከስራቸው ለቀዋል። አዲስ የመጡት አምባሳደር ማክሰኞና ሮብ ወደ ኢትዮጵያ ይሄዳሉ ከምክትል ሚኒስትሩ ጋር በዚህ ግን ለምሳሌ አራት፣ አምስት ጥያቄዎች ለኢትዮጵያ መንግስት ያቀረቡት አለ። በሙሉ ኢትዮጵያ መንግስት ላይ ነው ያለው ጫና። አንድ ነገር ህወሀት እንደዚህ አድርግ ብለው የጠየቁት ነገር የለም። የአውሮፕላን መደብደብ ይቁም፣ እንደዚህ ይሁን፣ ቤስክሊ ምንም ነገር አትስሩ፣ ህወሀትን መልሰው ይነሳ አይነት አነጋገር ያለ ይሄ ደግሞ በጣም አደገኛ ነው። መልካም እንደዚህ አይነት አሰራር በሊቢያ ሲሰሩት፣ በሲሪያ ሲሰሩት፣ በተለያየ አገር እየሰሩ አገር ሲያፈርሱበት ስላየን አሜሪካ ዜግነት ያለን እዚህ በመላ ዓለምም ያለን በሙሉ እንደዚህ አይነት ክፉ ድርጊት በጥቁር ህዝብ ላይ በአፍሪካ ላይ ሲደረግ አናይም። በኢትዮጵያም እንዲደገም አንፈቅድም። መልካም። ያ አቶ ነቢዩ ምን አይነት የስምምነት ጥረት ያስፈልጋል ወይም ጥሩ ነው የምትሉትን ኋላ ላይ እንመለስበታለን። አሁን አቶ ዮሐንስ የሚሆነውን ተከታይ ጥያቄ ላንሳ። አቶ ዮሐንስ ዩናይት ስቴትስ በኢትዮጵያ ላይ ጫና ታደርጋለች የሚለውን አስተሳሰብ ከዚህ ቀደም እንደማትቀበሉ ገልጻቸዋል። ተገቢ ግፊት አድርጋችሁ ነው የምታዩት? በአንጻሩ በሳምንቱ መጀመሪያ ፕሬዚዳንት ጆ ባይደን ጠቅላይ ሚኒስትር አብይ አህመድን ማነጋገራቸው ቀደም ብዬ በጠቀስኩት ይፋ በተደረገው የአስተዳደሩ ወይም የዋይት ሐውስ ከፍተኛ ባለስልጣን ለጋዜጦች በወጣው መግለጫም ፕሬዚዳንት ባይደን የተናገሩት በአዎንታዊ የተወሰዱ ድርጊቶችንም ተከታትለዋል። የእናንተስ ምላሽ ምንድን ነው? እንዴት ተመለከታችሁት? በጣም ጥሩ። ሁለት ነገር ላስቸግረህ ነው ወደ ቀድም የተነሱት በጣም አድረስ መደረግ ስላለባቸው ካቀረብ ኩሎ ጥያቄ በፊት የሚሰጡትን አስተያየት ግን በአጭሩ ያደርጉልኝ። ለአቶ ነቢዩም ተመሳሳይ እድል እሰጣለሁ። ይቀጥሉ። ትግራይ ላይ ከጥቅምት እስከ ሰኔ ድረስ የተደረገው አሁንም በምዕራብ ትግራይ የሚደረገው እልቂት ነው። ጀኖሳይድ ነው የተፈጸመው ትግራይ ላይ ማለት የትምህርት ቤት መፍረሱ የሆስፒታል መፍረሱ እነዚህ በሁለተኛ ደረጃ የምንወስዳቸው ናቸው። ለእኛ ትግራይ ላይ የተደረጉ የቀረ የለም። ኤም ኤስ ኤፍ ሰማንያ ሰባት ፐርሰንቱ ትግራይ ውስጥ ያለ ክሊኒክና ሆስፒታል አውድመውታል ብለዋል። የኤርትራና የኢትዮጵያ ወታደሮች የአማራ ኃይሎች እንደዚሁ። ግን እሱ ከሞተው ሰው ጋር ከተፈጸመው ጀኖሳይድ ጋር ስናስተያየው በሁለተኛ ደረጃ ላይ የሚቀመጥ ነው። ለእኛ ትግራይ ላይ ጀኖሳይድ ተፈጽመል። አሁን ልክ የዛኛው ትግራይ ላይ የተፈጸመ ያልተፈጸመን ተረት በአማራ ወይም ደግሞ በአፋር በመፍጠር ፖሲቲ ቫለንስ ለመፍጠር የሚደረገው ነገር ትክክል አይመስለኝም። ቢሆንም እንኳ ግን አርጊመንቱ ጋር ላያይዞ ብዬ ነው። አሁን አቦይ ስብሐት የተያዙት የትግራይ ወታደሮች የትግራይ ሀይል ከትግራይ ወጥቶ አፋርና አማራ ሳይሄድ ነው የታሰሩት። እነሱ የቱ ጋር ሆነው ትዕዛዝ ሰጥቶ ነው እንደሚፈጽመዋል ተብሎ ወደ ክስ የሚቀርበው፣ አነጋጋሪ ሊሆን ይችላል። ወይም ደግሞ ለአድማጮችን ስልጣን ፈልገው ነው የሚለው ነገር አይ ቲንክ ብዙም ውሃ የሚቋጥር አይመስለኝም። ምክንያቱ መጀመሪያውን ስልጣን አንፈልግም ብለው ወደ ትግራይ ሄደው ስለነበረ ማለት ነው። አሁን የተነሳው ላይ ከአሜሪካ ጋር የተደረገው አሜሪካ እስካሁን እያደረጉ ያሉት ኢንፋክት ያላደረጉት ነገርም ስላለ አነሳለሁ። እያደረጉ ያሉት ትግራይ ውስጥ የኢትዮጵያ መንግስት ህዝብ እንደ ህዝብ ረሃብን በሽታን እንደ ጦር መሳሪያ ተጠቅሞ እየገደለ ስለሆነ ይህንን ያቁም ነው እያሉ ያሉት መድኃኒት እንዳይገባ ህል እንዳይገባ ከልክሎ ሰው እየገደለ ስለሆነ ይህንን ያቁም ነው እያለ ያለው። ይሄ በምንም መልኩ እጅ ማስገባት ወይም ደግሞ ጣልቃ ገብነት ብለን ልንወስደው የምንችል አይመስለኝ። ኢንፋክት ከዚህ በላይ ማድረግ የነበረባቸው አሜሪካም፣ ሌሎቹም የምዕራባውያኑ ሰው ሰብአዊ እርዳታ እየጠየቀ ሰው መድኃኒት እየጠየቀ በራሱ የራሴ በሚለው መንግስት ተዘግቶበት እንዲሞት ተፈርዶበት ሲያበቃ ማድረግ የለብህም ብለው ከዚህ በላይ ጫና ማድረግ ሲገባቸው በንግግር ላይ ብቻ የታጠረ በእርግጥ የአሜሪካው ለየት ያለ ነው። ከንግግር ታልፎ ወደ ተግባርም ገብቷል። ከአገዋ ማውጣት፣ ከሚሊኒየም ኮርፖሬሽን ማገድ የመሳሰሉትን እርምጃዎች እየተወሰደ ነው። ከዛ በላይ ግን መሄድ ይቻል ነበር ምክንያቱም ሰው እየሞተ ስለሆነ። ሁለተኛው ለእኔ የማየው የፕሬዚዳንት ባይደን ከዶክተር አብይ ጋር መነጋገር የመጨረሻው ማስጠንቀቂያ ነው ነው የምወስደው እኔ ደግሞ መጀመሪያ በውጭ ጉዳይ ሚኒስትራቸው ከዛ በልዩ ልኡኮቻቸው አነጋግረው አልሆን ሲላቸው ራሳቸው ያናግራሉ። ከዚህ በላይ እርምጃ ካልወሰዱ የኢትዮጵያ አካላት፣ አሜሪካም ለተሻለ እርምጃ እንዲያዘጋጃት ያደረገችው የሚል እምነት አለኝ። እንደተባለው ልዩ ልኡኩ አስራ ሰባት ጀምሮ በሚያደርጉት ጉዞ ደግሞ የሚያደርጉትን እናያለን ማለት ነው። በአጭሩ የሚመልሱት ተከታይ ጥያቄ ላንሳሎት። ወደ አቶ ነብዩ ፈጥኜ መሄድ አለብኝ። ስለ ደነሳይ አቶ ነቢዩ፣ አቶ ዮሐንስ ተከታዩን ጥያቄ ይመልሱና ለእርሶም ተጨማሪ እድል ሰጦታለሁ። አቶ ዮሐንስ፣ በአቶ ነቢዩም በሌሎች የእነ አቶ ነብዩን አይነት ሀሳብ በሚያራምዱ የዩናይት ስቴትስ አቋም የኢትዮጵያን ሉዓላዊነት የተጋፋ ለአንድ ወገን ያጋደለ ነው፣ ዩናይት ስቴትስ ተገቢ ያልሆነ ግፊት ነው ስታደርግ የነበረው እንቃወመዋለን ነው የሚሉት። ምንድን ነው አስተያየቱ? አይ እንደውም በኔ እይታ ሉላ የአሜሪካ አካሄድ አይናፋር ነው። በኔ እይታ የትግራይ ሀይሎች ከትግራይ ወጥተው ደብረ ብርሃን ጣርማበር በር አካባቢ ሲደርሱ በግልጽ ወጥቶ ነው አዲስ አበባ እንድትገቡ አንፈልግም መመለስ አለባቸው ያሉ፣ ጣልቃ መግባት ከሆነ ከዚህ በላይ ጣልቃ መግባት የለም። የውስጥ ጦርነት እስከሆነ ድረስ አዲስ አበባ መግባት የለባችሁም ብሎ አቋም ይዞ ነው የቆሙት። ከዛ በኋላ ልክ የትግራይ አዲስ አበባ አስልሙ እንዳሉት ግን ኤርትራም መውጣት አለበት የአማራ ሀይሎችም ከምራብ ትግራይ መውጣት አለበት የሚለውን ሀሳብ እያቀረቡ ነበሩ። ምክንያቱ አግባብ ስላልሆነ ማለት ነው። አቶ ነቢዩ እድሉን ለእርሶ ልስጥ። እሺ አሁን ወንድሜ አቶ ዮሐንስ አሜሪካ ለዛ አባት ስራ ነው የምትሰሩት ያሉት፣ አንደኛ አቶ ጌታቸው ረዳ ራሱ አሜሪካ አዲስ አበባ ግቡ ብሎ ተናግሯል። ሁለተኛ የዙም ሚቲንጎች ሊክ ያደረጉ የአሜሪካ የባይደን የኦባማ አምባሳደሮች የመንግስት ግልበጣ ሲያሴሩ ሊክ የሆነ ቪዲዮ አይተናል። ከዛ በተጨማሪ ከዘጠኝ በላይ የሆኑ አካሎት በዋሽንግተን ዲሲ ፕሬስ ተሸጋጋሪ መንግስት ልናቋቁም ነው አዲስ አበባ በሶስት ቀኑ ልንገባ የተባለ የአሜሪካ መንግስት እስከነ ሚዲያው እያጨበጨበ ሲደረግ ስላየን እንደዚህ አይነት ቀን እንደው አያስኬድም ወደ ጀኖሳይዱ ሊሄድና ህወሀት በስልጣን ላይ በነበረበት ጊዜ አንድ ጊዜ የውጭ ኢንቨስቲጌሽን አስገብቶ ፈቅዶም አያውቅም። በዩናይትድ ኔሽንስ በአሁኑ ጊዜ የዩናይትድ ኔሽንስ ራፖርት ወር ሂውማን ራይት ራፖርት ወር ኢንዲፐንደንት የሆነ ነጻ የሆነ ኢንቨስቲጌሽን በትግራይ ተደርጎ ጀነሳይድ የሚባል ሬፕ አዘ ዌፐን የሚባል እንደሌለ ትልቅ ሪፖርት ቀርቧል። ይሄም ደግሞ በፊት የነበረውን ጀነሳይድ የሚል የፒአር ካምፓኝ ውድቅ እንዲሆን አድርጎታል። ሌላው በደረግነው ጥናት መሰረት ይሄ ጦርነት በኖቬምበር ሶስት ሀያ ሀያ በተጀመረ በሀያ አራት ሰዓት ውስጥ ነው ዲጂታል ወያኔ የሚባለው ሃሽታግ ትግራይ ጀነሳይድ ብለው ይህን እንቅስቃሴ የጀመሩት። ናው ጀነሳይድ አለ ከተባለ ጀነሳይድ የተፈጠረው በማይካድራ ነው። እሱንም ያደረጉት ቲፒ ለፎች ናቸው። ጀነሳይድ አለ ከተባለ በጋልኮማ በአፋር ሶስት መቶ ሰው በአንድ ቀን ሲገደል አንድ መቶ ህጻናቶች ከዛ ውስጥ በደሴ አንድ መቶ ወጣቶች ተሰብስበው ሲጨፈጨፉ ሲገደሉ በየቦታው ጀነሳይድ ተፈጽሟል። ስለዚህ ይሄ በሕወሓትና በሕወሓት አጋዦች በኩል ራሱ እየገደለ እንደተገዳይ፣ ራሱ እየዘረፈ እንደተዘረፈ፣ ራሱ እየጨፈጨፈ አልቅሱልኝ የሚል ድምፅ ተቀባይነት የለውም ይሄ ነው አሁን እየተጋለጠ ያለው ጀነሳይድ የሚለውን በመጠቀም የውጭ የአሜሪካ ኢንተርቬንሽን በሊቢያና በሶሪያ በኢራቅ እንደተደረገው አይነት ኢንተርቬንሽን ለማድረግ የሚደረጉ እንቅስቃሴዎች የኢትዮጵያ ህዝብ ብቻ ሳይሆን የአፍሪካ ህዝብ በሙሉ አይቶት በቃኝ ኖሞር ብሎ ተነስቶ በዓለም የጮኸው በዚህ ነው። ይሄም እንዲደረግ አንፈቅድም፣ ሊሆንም አይችልም። ይሄ እንዲሰመርበት ፈልጋለሁ። አመሰግናለሁ። አድማጮች፣ ክርክሩ አልተቋጨም። በሌሎች በርካታ አነጋጋሪ ርዕሰ ጉዳዮች ዙሪያ ሁለቱ ተከራካሪዎች ያደረጉትን ክርክር ቀሪ ክፍል በመጪው ሳምንት ዝግጅቶቻችን እናቀርባለን። ተከታተሉ። ለአሁኑ ግን እንግዶቻችንን አቶ ዮሐንስ አብርሃንና አቶ ነቢዩ አስፋውን ለጊዜያቸው አመሰግናለሁ ጊዜ አሉላና እንግዶቹን እናመሰግናለን። ቀሪውን ዝግጅት ሰሞኑን ይዘን እንመለሳለን። በተጨማሪም በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ባለፉት ሶስት ዓመታት በተለያዩ ቦታዎች በተከሰቱ ግጭቶች ምክንያት ብዙ ሰዎች ከመኖሪያ ቀያቸው ተፈናቅለው መጠለያ ጣቢያዎች ውስጥ ይገኛሉ። መፈናቀሎችም በሴቶችና ሕጻናት ላይ ከፍተኛ የሆነ አካላዊና ስነ ልቦናዊ ችግሮችን እንዲጋፈጡ አድርጓቸዋል። ኤደን ገረመው በአሁኑ ሰዓት ከመኖሪያ ቀያቸው የተፈናቀሉ ሁለት እናቶችን አነጋግራ ተከታዩን አሰናድታለች። ልጆቼ በጣም በቃ ቁጡ ሆነዋል። ይነጫንጫሉ፣ ያለቅታሉ። ቤት ሲቀየርባቸው ህፃናቶች ናቸው እና መኝታም ሲቀየርባቸው የለመዱትን ሁኔታ፣ የለመዱትን ቤት፣ የለመዱትን ሳቅ ሲያጡ ምን እንደምንነግራት ግራ ይገባናል። የደረሰብን የሞራል ውድቀት በዚ በቃላት ሊገልጸው እንችለው አይደለም። ባለቤቴ ሰርቶ መግባት የለመደ መስራትን የለመድን እኔ ጁቴን ያስተምራለን ብዬ ቤታችን ጥሩ ደስታ፣ ሳቅ የነበረ ቤታችን፣ አሁን ያለንበት ቦታ ሰዎችን ሁላ አስተመረበሽ ረብሻቸው ይሆን ብለን ሁላ እንጨነቃለን። እኛ ማልቀስ መጨነቅ ነው በጣም ሁሌ። ወይዘሮ ቅድስት ጌታቸው ይሰኛሉ ሁለት ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር ቢያርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል። ልጄ ተመግቦ ዩኒፎርም አስከፍቼ ምን ብዬ በቃ ልጄ ጊዜ ብዬ ትምህርት ቤት በተስፋ እየጓጓው ባለሁበት እየጠበቅኩበት መቼ ነው ቤት የሚከተተው? ጊዜ እየጓጓው ባለሁበት ሰዓት ላይ ነው። በተረፈ የመጣ ነው ወንድ ልጄ በጣም ይላል ይለኛል። ፎቶዋን ስልክ ላይ ይመስቃል። በተረፈ የመጣ ነው ይዛ ነገር የለም። የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን የሆነይ በቀጣዩስ እንዴት እንኖራለንና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው። አረፍን በኋላ ነው የቤተሰቦቻችንን ድምፅ እንኳን መስማት አልቻለም። እኔ ላይ እንደወደቁ እንዴት እንደሆኑ ይኑሩ ይሙቱ የምናውቀው ነገር የለም። የቤተሰቦቻችንን ነገር እና ልጆቻችንንም እዚያ አሁን ያለ ነው። እዚህ እንዴት ብለን ነው የምንመለሰው? ምንድን ነው የምናደርገው? ቤተሰብ ጋር እስከምቼ ነው የምንቀመጠው? የቤተሰብ ሰው ስራ ሳይኖረን ልዩ ዘንድ ሰብ ላይ እንደገና ሌላ ጫና መፍጣት ከባድ የሆነ ሁኔታ ላይ ያለ ነው እና ልጆቼ ምን እንደማደርጋቸው ሁላ ግራ ይገባኛል። አንዳንድ ቀን ቁጭ ልቤታ ሳስበው ይጨንቀኛል። ይህንን የምንቆያለን ብለን ያሰብነው ነገር የለም። የተደገሚበትን ነገር ለምን እንደዚህ አይነት ነገር ይመጣብናል ብላል ማንጣበት የማንገባበት አገሮች ሀገር አናውቀውም። ብዙ ወቅት መውጣት መግባት ከባድ ነው እየሆነብን ያለው ህይወት በጣም እየከበደን ያለው ያለንም ጨርጨናል። ደሞዝ ምንም ምንም አዲስ አበባ ኑሮ ውድነት ኑሮ በጣም ከባድ ነው። አዲስ አበባ ልጅ ይዘን፣ ሁለት ልጅ ይዞ ያው ለልጅ ቀጥላለ ወተት አለ ምን አለ ከባድ ነው እየሆነብን ያለ ነው እና ሰው በጣም እያስቸገርን እንደሆነ እየገባን ስለሆነ በጣም ልክ እንደሳቸው ሁሉ በተመሳሳይ ሁኔታ ውስጥ ያሉትና ችግራቸውን ያጋሩን እናት ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጥ ሁኔታ ውስጥ መሆናቸው ያሳስበኛል ይላሉ ምንም ቤቢዬ እንደው በቃ ተነስተነሽ ሲሉ ጥሱ ብዬ ወጣሁኝ። በት በጣም ከባድ ነው። እሱን ስሜታቸው በጣም እንደው ሞራላቸው፣ አሁን ጊዜው ዩኒቨርሲቲ ተርኮ ዝማ ዩኒቨርሲቲ ነው መጥቶ ቁጭ አለ። በቃ አሁን ስራ መፈለግያቸውም ባያቸው ሰዓት ነበረ። ግን በጣም ሞራላቸው እየተነካ ነው። በቃ ቤቱን እግር ነው በቃ ያቅናሉ በጣም ሰው እንደዚህ አይነት በጣም ያግናሉ። ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረዥነት መውረዳቸው በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸው እና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው ሲሆን ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል ይላሉ። አሁን ስልክ የማልሰራም ማንኖር ማንሞት እንደጣ የሰማነው ነገር የለም። በቃ የቀሩ ልጆች አሉኝ፣ እዚያ ሁለት ልጆች አሉ ስለ ልጆች አሉ የሚወጣው ሁለቱ እዚያ ቀርተዋል። ምን እንደሆነ በተፈጠረ አናውቅም፣ እግዚአብሔር ነው የሚያውቀው። ወይዘሮ መንበርና ወይዘሮ ቅድስት በግለሰቦች ልገሳ ምግብና መሰረታዊ ቁሳቁሶች ቢሟልላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምጽ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የሕግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቢናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር። ዓለም አቀፍ ሚሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ሕጻናት እንዲሁም አረጋውያን እና አካል ጉዳተኞች መሆኑ የታወቀ ነውና ሰፖርቶችን መስጠት፣ ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔሲፊክ ስራ ነው በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች ለመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው የማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ እየተደረጉ ነው ግን ያው ወደ መጠናከል አለባቸው ብዬ ያስባለሁ በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አእምሮና የስነ ልቦና ባለሙያዎች ይናገራሉ በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድ ኳችሁ ያለው ጽዮን ግርማ ነኝ። በመቀጠል የምናስተዋውቃችሁ እንግዳችን ቋንቋ በህዝቦች መካከል የተዘረጋ ድልድይ እንደሆነ ያምናሉ። ይህንን ለመደገፍ በማሰብ ደግሞ ከቋንቋ ጋር የተያያዙ ስራዎችን ለአመታት ሲያከናውኑ ቆይተዋል። የቅርብ ጊዜ እንቅስቃሴያቸው ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ያለመ ነው። ያነጋገራቸው ሀብታሙ ስዩም ነው። እንግዳው ራሳቸውን ከሚያስተዋውቁበት ይጀምራሉ። ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ስፒኪንግ እንግሊሽ አዝ ፎሬን ላንጉጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን የዞርኩት ያው አሁንም እየሰራሁ ነው ያለሁት። ዛሬ አገናኘን፣ ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ፣ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለውት ካባ የተሰኘ ተቋሙ እንደ መሪ ቃል የተጠቀመውን ሀረግ ግርድፍ ትርጉም ለአንሳ ዚጋ ልምድ ያሰላል፣ ቋንቋዎች ድልድይ ይሆኑናል ይላል። ይህ ሀረግ እንዲስተላለፍ የፈለጉት መልእክት ምንድን ነው? አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለው እና አንድ ነገር ደጋግመን በሰራነው ቁጥር በዛ ላይ እየተካን እንሆናለን እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድ ነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው፣ ለመግባቢያነት አልፎ ማንነትን የሚወስን ነው። በቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ ይቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መጥተን እዚህ አገር የምንሰራው። እንግሊዝኛ ባንችል ይህን ያክል ጉዞ መጓዝ አንችልም፤ እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን። ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለሕጻናት የሚሆኑ ታሪኮችንም አሳትመዋል። እነዚህም መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደት ውስጥ ምን ይመስላል? ዘርስትልኝ ስላነሳው ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራሁት ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶፕት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ እየጨመረ መሄድ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሃል እያወቁ እየገባቸው ሲሄድ አማርኛ እየበዛ የሚሄድ የተለየ መጽሐፍ ነው እሱ አማዞን ዶት ካም ላይ ይገኛል እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው ምንም የሚከፈለኝ አይደለም ሁለተኛው ኦፕን ሄርትስ ቢግ ድሪምስ የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ በእንግሊዝኛና በኦሮምኛ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል። ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍት በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም፣ ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ የነበርኩኝ ሌሎችንም፣ የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው። ያኔ የሁለተኛው የመጽሐፍት አይነት በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምረዋል። ይህን አገልግሎት ለመጀመር ምን አነሳሳዎት? ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛ ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች፣ ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን፣ ብሪቲሾች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋ እና ቤት ስንቀመጥ ይሄን የምሰራውን ነገር በዩቲዩብ እስኪ ልሞክር፣ በዩቲዩብ ልጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች መጽሐፉን ተጠቅሜም በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፉን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንበብ ጀምር ያለው ዩቲዩብ ላይ እንግዲህ። እርስዎ ነዋሪነቶ፣ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስዎ በሚያዘጋጃቸው ማስተማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ? አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀውት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው፣ ትምህርት ቤት ለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው አሁን የሚማሩበት መጽሐፍ ሊዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ጥሩ ማበረታቻ ነው እያገኘ ያለውት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም፣ የሚታወቅ ነው። ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለ ወይ? አዎ፣ ያው እንደ ተደራቢ ስራ ስለሚሰራ ይሄ እሁድ፣ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጭ የሚሰራ ስራ ስለሆነ ጊዜ ይፈልጋል ሰው ያቅዳል እግዚአብሔር እና ጊዜ ስራውን ይሰሩታል ከዛ አንፃር የዩቲብ ቻናል አለኝ እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩቲብ ላይ እያነበብኩ ህፃናት አብረው እንዲያነቡ ሁለቱም ለሚሆነው በድምፅ አነባለው እነሱ ደግሞ ገጹን ያያሉ አብረው ይከተሉኛል እንደዛ እያደረኩ በዛ ላይ ለመግፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው። እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ስላጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኖ ሁሉ በስኬት እንዲታጀብ እመኝልዎታለሁ። እኔም በጣም አመሰግናለሁ። እግዚአብሔር ስጥልኝ። ሬስ የህሙማንና የአዛውንት የእንክብካቤ ማዕከል የሚባል ህሙማን ከሆስፒታል ውጭ ቤተሰባዊ በሆነ ሁኔታ በባለሙያ የታገዘ ድጋፍ እያገኙ እንዲያገግሙ፣ አረጋውያንም ጊዜያቸውን በወግ እንዲያሳልፉ የሚያግዝ ማዕከል በሁለት ወጣት ሐኪሞች መከፈቱ ተነግሯል። የደንገረመው የማዕከሉ አጋር መስራች ከሆነችው ዶክተር ጽዮን ሰለሞን እንዲሁም ቤተሰቦቻቸውን በማዕከሉ ያስገቡትን ዶክተር አታክልቲ በራሄና ወይዘሮ ሀና ተስፋ ሚካኤልን አነጋግራ ያሰናዳችሁ ዘገባ ቀጥሎ ይቀርባል። ኢትዮጵያውያን እጅግ የተሳሰረ ቤተሰባዊ ህይወት አላቸው። ወላጆች ልጆቻቸውን ሲያሳድጉ ጧሪ ቀባሪ እንዳገኙ በማሰብ ወገን በመኖሩ በመደሰት ነው። ይሁንና ከጊዜ በኋላ ሰዎች በዘመናዊ ህይወት ውስጥ የቀናቸውን ረዣዥም ሰዓታት በስራ በትምህርትና በርቀት ማሳለፍ ሲኖርባቸው እንደ ድሮ ከጎረቤት ጋር መቀራረብ ቀርቶ ሁሉም ቤቱን ዘግቶ መዋል ሲጀምር አረጋውያንና ህሙማንም መንከባከብ አስቸጋሪ እየሆነ መምጣቱን ብዙ ች ይመሰክራሉ። ይህንን ችግር ለመቅረፍ የህክምና ስርአቱንም ለማሻሻልና የስራ እድልን ለመፍጠር ሲባል ግሬስ የህሙማና የአረጋውያን የእንክብካቤ ማዕከል ከአጋሯ ዶክተር ናትናኤል ሀይሉ ጋር በመሆን እንደመሰረተች ዶክተር ጽዮን ሰለሞን ታስረዳለች። ግሬስ ናይሲንግ ሆም አላማው ከሆስፒታል መውጣት ያለባቸው ግን ደግሞ ቤት ውስጥ ሆነው ለመንከባከብ የሚያዳግቱ ታካሚዎች አሉና እነሱን ተቀብለን እኛ እንክብካቤ እንሰጣለን። ያው ቤት ውስጥ ሆኖ ደግሞ እነሱን ለመንከባከብ ብዙ ሰዎች ከስራም ወጥተው ሊሆን ይችላል፣ የራሳቸውን ፐርሰናል ላይፍም አቁመው ሊሆን ይችላል። ግን ያ ነገር እንዳይፈጠር ያ ሰው ተሯሩጦ ስራውንም ሰርቶ የፐርሰናል ላይፉንም ቀጥሎ፣ ግን እኛ ደግሞ እንደ ቤትም አድርገን እንደ ሆስፒታልም አድርገን በሀያ አራት ሰዓት እንክብካቤ እንሰጣለን ማለት ነው። እና የሰዎችን ድካምና ሕክምናው እንዳለ ሆኖ ግን እንክብካቤውን መቀጠል ስላለበት ብዙ ሰው እየተሳቃየ በትንሽ ነገር ግን ማስተካከል የሚቻል ነው። እና በዛ ምክንያት ነው ይሄንን ያሰብነው። ዶክተር ጽዮን እሷና ባልደረቧ የቤት ለቤት እንክብካቤዎችን ከዚህ ቀደም ይሰጡ እንደነበረ ገልጻ፣ ነገር ግን ኮቪድ 19 ወረርሽኝ ደግሞ ወደዚህ ውሳኔ እንዳመራቸው ትገልጻለች። ቤት ለቤት ሆም ቤት የሚባለውን እንሰራ ነበረ፣ ግን ይሄ ወደ ነርሲንግ ሆሙ ብለን ቁርጥ ያደረግነው ምንድን ነው፣ ሐኪም ነኝ እኔ። እንደ ሐኪምነቴ ሄጄ ቤታቸው መድኃኒት ሰጥቼ ሄደረግ ብዬ ስወጣ ፉሊ ደስተኛ አልሆንም፣ እኔ ጋር ስላልሆኑ አይዶንት ኖ ምግብ እዩሰዱ አይሰዱ አላቅቶ ር ሞር አውትካም የሚኖረው ኔጋቲ ሆኑ ነው። አበሻ አበሻም ስንሆን ብዙ ሰው ቤት ውስጥ ገበና አለ እና ነርስም ስታስቀምጪ ወይ ሐኪምም ሲመጣ ሞር ደስ የሚል ኢንቫይሮንመንት ፈጥረሽ ያንን ሳይኮሎጂካሊም ኒውትሪሽናሊም በደንብ ማረግ ማድረግ የምንፈልገው ና በጣም እንድንቆጥ ያደረገን ኮቪድ ነው። ግሬስ የህሙማን ማዕከል ስራ ከጀመረ ሶስት ወራትን ቢያስቆጥርም በአሁን ሰዓት ለስድስት ህሙማን ድጋፍ እያደረገ እንደሚገኝ ዶክተር ጽዮን ትናገራለች። ከዚህ በተጨማሪም አረጋውያንና እንክብካቤ የሚያስፈልጋቸው ህሙማን ሐኪም ቤት ውስጥ ያሉ ሳይመስላቸው በሀኪሞችና ና በጤና ባለሙያዎች እየተደገፉ ስለሚያገኟቸው ግልጋሎቶችም እንዲህ ታስረዳለች። አረጋቢዋን እንቀበላለን። የሚወስዱት መድኃኒቶች ካሉ ሁሉንም እናይና እሱን እናደርጋለን። ከሱ በተረፈ ደግሞ ሻዋር መውሰድ አለ፣ ሰጣቸው ኬሮች አሉ፣ ጸጉራቸውን፣ ጥፍራቸውን፣ እነዚህን እነሱ ላይ ያለውን ነገር ንጽህናቸው በተጠበቀ እነዛን እናደርጋለን። ከዛ በተረፈ ደግሞ ከቁርስ በኋላ ቡና ጨዋታ አለ። ከሱ በኋላም ዳንቴል፣ ይሄ ኪሮሽ ይሰፋሉ በነርሶች ማን የሚወዱት ነገር አለ። አሁን ሂስትሪ የሚወድ አለ። ፖለቲካ የሚወዱ አሉ። ስለ ሀይማኖት የሚወዱ አሉ። ነርሶቹ አጠገባቸው ሆኖ ያወራሉ፣ ይጫወታሉ። እንድ ናፕ ታይም አላቸው። ዋንስ ፐር ዊክ ደግሞ በገና ፕሮግራም አለ። ታካሚዎችን ወይም አረጋቢያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በቪዚቲንግ ታይም ስላላቸው እየመጡ ስለሚያዩ በእነሱ ደስታ እንዲሁም ለሰዎች እየተናገሩ የእነሱን ለሌላ ሰዎች መናገር ለኛ እንደ አድቨርታይዝመንት ራሱ ሆኖልናል እና ወይዘሮ ሀና ተስፋ ሚካኤል በዚህ ማዕከል ውስጥ እናታቸውን በማስገባት ጥሩ አገልግሎት እንዳገኙ ይናገራሉ። በቤት ውስጥ ያው ማድረግ የምንችለው ይሄ ነገር ሲመጣ ሮጠን አንቀልቅለን ወደ ሆስፒታል መውሰድ ነው። ከዛ ደግሞ ሆስፒታል ውስጥ ማስታመምም አይቻልም፣ ግዴታ አንድ ሰው መኖር አለበት። ያ ደግሞ ሌላ ጫና ይፈጥራል ና ምንድነው ነርሲንግ ሆሙን ሄች ኤስ አይ የያየሁት ነገር አንደኛው ጥቅም ምንድነው፣ እዛ ሆስፒታል አይነት ነገር ሳይሆን ተቋም ነገር ነው እና እዛ ተቋሙ ምንድነው፣ ቤተሰባዊ ነገር ነው የሚሆነው። ትልልቅ ሰዎች ናቸው ያሉት ወይም እርዳታ፣ ሌላ የተለየ እርዳታ የሚፈልጉ ሰዎች ነው ያሉት እና አብረው መቀመጣቸው፣ አብረው መጫወታቸው እኛ የማንሰጣቸውን ነገሮች እዛ አካባቢ ያገኛሉና ያ ደግሞ አንደኛ ያው እኛም እየሄድን በቻልን ሰዓት መጎብኘት እንችላለን። ግን በሕክምና ከሚሰጠው ቴራፒ በበለጠ ቤተሰባዊ ነገር ይኖረዋል። አብረው ሲጫወቱ፣ ቡና ሲጠጡ ብዙ ነገር አለ እና ቦታውም አካባቢውም ለዚህ በጣም እንትን ያለ ነው እና በጣም ቆንጆ ነበር የተገኘው ለውጥ። ሌላው በዚህ ማዕከል ውስጥ የቅርብ ቤተሰብ አስገብተው ለውጥ ማግኘታቸውን የሚናገሩት ደግሞ ዶክተር አታክልቲ በራኪ ናቸው። በአጋጣሚ የግሬስን ሴንተር ሰው ነው የጠቆመንና ወዲያውኑ ስልክ ሰጠን ሄደን አየነው እና ከልጆቹም ጋር ዲስከስ አደረግን። ሐኪሞች ናቸው ሁለት ሐኪሞች አገኘ እና ከንበርተብል ነበረን። ለምንድን ነው እንደዛ የሆነ ነው? አንደኛ ፕሮፌሽናል ሰዎች ናቸው የሚመሩት እና አንዳንድ ችግርን በሚኖርበት ጊዜ ከአቅም በላይ የሆነ ነገር ቢኖር ወይ ሌሎች ኢንቨስቲጌሽኖች ቢያስፈልጉም ሊንክ አላቸው። ሲኒየር ሐኪሞች መጥተው ኮንሰልት ተደርገው ተኛው የሚያዩበት ደሞ አማራጭም አላቸው። በጣም ጥዉት ናቸው። ቤቱ ቬሪ ኳይት እና ፍሬንድሊ ነው። ከኔቸር ጋር በጣም ኮኔክት ያደርጋል መስኮቶች ምናምን ነገ መንደር ውስጥ ነው ያለው። መንደር ውስጥ ያለ ቤት እና የሆስፒታል የሚመስል ነገር የለው። ሽታ እንደዚህ ነገር የለው ግቢ ነው። በጣም ኳይት ነው። እንደገና ብቻ ያወጣው ፀሀይው ሞቅሯቸዋል። ሪያፕሪት ያደረጓቸዋል። ሊንቀሳቀሱ ያደረጓቸዋል። እና እነዛ እነዛ ነገሮች እንደ ፖዘቲቭ ነገር አያለው እንግዲህ እና በጣም ከንፈርተብል ነበርን ወር ሶ ሀፒ በሰጡን ግልጋሎት ግሬት፣ የሕሙማንና አረጋውያን እንክብካቤ ማዕከል በአሁኑ ሰዓት ከሰባት በላይ ለሚሆኑ የጤና ባለሙያዎች የስራ እድልን መፍጠር ችሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው። አብራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።